Voice of America የጌዶ ሕዝብ ለአባገዳዎች የበኩር ስጦታ በመስጠት ማጋኑን ወይም ፈጣሪያቸውን የሚያመሰግኑበት እና ከዘመን ወደ ዘመን መሸጋገራቸውን የሚያበስሩበት ዳራሮ የተሰኘ የአዲስ ዓመት ማብሰሪያ በዓል ዛሬ በዲላ ከተማ አከበሩ። በበዓሉ የኢትዮጵያ የባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አክቲቪስት፣ የሰብአዊ መብት ተሟጋጅ፣ የግሎባል አላያንስ ዳይሬክተር ታማኝ በየነ እና ሌሎችም የመንግስት ስራ ኃላፊዎች ተገኝተዋል። በስፍራው የተገኘው የአሜሪካ ድምፅ ዘጋቢ ዮናታን ዝድዮስ ዝርዝር ዘገባ ልኳል። ደራሮ የገዶ ህዝብ ለአባገዳቸው ከምርታቸው የበኩር ወይም የመጀመሪያውን በማንሳት ለአባገዳቸው በመስጠት ማጋኖን ወይም ፈጣሪያቸውን የሚያመሰግኑበት ከአሮጌው ዘመን ወደ አዲስ ዘመን መሸጋገራቸውን የሚገልጹበት የአዲስ ዓመት ማብሰሪያ ልዩ በዓላቸው ነው። የገድሆ የአገር ሽማግሌ ሀይቻ አለማየሁ ህርቤ ደራሮ የገዶ ህዝብ የምስጋና በዓላቸው ነው ብሎኛል። የአዲስ ዓመት መቀበያ በዓላችን ነው ሲሉም ዛሬ በዲላ ከተማ ለቪኦኤ ተናግሯል። ደራሮ በዓል ማለት የሰላም መሰረት የእርቅ የይቅርታና የተጣላ የሚታረቅበት መሰረት ነው። ሲቆጠር ደግሞ የአመቱ የመቁጠሪያ አዲሱ አመት በማለት የሚከበር በዓል ነው። የተጣላው የሚታረቅበት ቅሬታ ያለ ሁሉ ቅረታውን የሚፈታበት አዲሱን አመት የአሮጌን አመት መቶራይ እንዳደረገ ሁሉ በአዲሱ አመት ይሄ ሰላም መሰረት አድርጎ ይሄ ይቅርታ ሰላም መሰረት አድርጎ የተጣላ ሌላ እንደዚህ እንደኛ ያሉት ሽማግሌዎች በእርቅ የምንቸገር አስታር ይቅር እንባባል ነው በመባል ይቅርታን መሰረት ያደረገና ይቅር የተባባለ ሰው ሁሉ ምርቱን ታማጋዳ የሚሰጥ ምስጋና ከአምላክ የሚያገኝ አባ ጋዳው በሚያገኘው ምርት ላይ ለአምላክ ምስጋና ሰጥቶ ለሰጡት ሰዎች መርቃት ቃት የሚሰጥበት እና በአዲስ አመት ደግሞ ይሄ ውጤት እንደገና በአዲሱ አመት ቀጣይ እንድኖረው አባ ጋዳዎች አየቻዎች የተለያዩ ሽማንግሌዎች ምርቃት የሰተው አመቱን የሰላም መሰረት እንደሆነ የሚቀበልበት እና የሚያይበት የደራሮ በዓል መሰረት ሆኖ የሚታይበት የደራሮ በዓል የገዲኦ ዞን ዋና አስተዳዳሪ አቶ ሽፈራው በጋሌ የገዲኦ ህዝብ የዘመን መለወጫ በዓል ደራሮ ባህላዊ እሴቱን ጠብቆ ከትውልድ ወደ ትውልድ የተላለፈ ሲሆን ዞኑ የበርካታ ሰው ሰራሽ እና ተፈጥሯዊ ቅርሶች ባለቤት እንደሆነችም ተናግሯል። የተከበረችው በሀገር ውስጥና ከሀገር ውጭ የምትኖሩ የገዲኦ ብሔር ተወላጆች እንዲሁም መላው የሀገራችን ሕዝቦች እንኳን ለ2013 ዓመተ ምህረት የገደኦ ብሔር የዘመኑ መለወጫ ደራሮ በዓል በሰላም አደረሳችሁ አደረሰ። ይህ ወቅት በሁሉም ገደኦ በሚኖርባቸው አካባቢዎች በአመቱ የተዘሩ እህሎች ሁሉ በተለይ ቡና፣ ገብስ፣ ማር፣ አተር፣ ባቄላ እንደ ወዘተ የሚደርስበትና የሚሰበሰብበት ወቅት በመሆኑ ከሌሎቹ ሁሉ በየአይነት በየአይነቱ ህዝቡ በፍቃደኝነት ለአባ ገዳ ስጦታ ወይም ጉማታ አቅርቦ ምርቃት የሚቀበልበት ስርዓት ደራሮ ይባላል። ወቅቱም የገደው ብሄር የዘመነ ወል መለወጫ ተብሎ ይወሰዳል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ እርስቱ ይርዳው የገደው ህዝብ ከሰውም ከተፈጥሮም ጋር በወዳጅነት የዘለቀ የአገር በቀል እውቀት ባለቤት ህዝብ መሆኑንም ተናግሯል። ከሌሎች የህብረተሰብ ክፍሎችም ጋርም ለዘመናት የኖረ ፍቅርና አንድነትን ያስተማረ አካባቢ ነው በማለትም ተናግረዋል። የገዶ ህዝብ አካባቢውን የሚያለማ የታታሪ ህዝቦች ተምሳሌት መሆኑን የተናገሩት ምክትሉ የተመስተዳደሩ ገዶዎች በየዓመቱ የሚያከብሩት የደራሮ በዓል መመሰጋገንን፣ ይቅርታ መባባልና አንድነትን እንዲሁም መቻቻልንም እንደሚያስተምም ገልጧል። ረሃብና ድርቅ ተከስቶ ከፍተኛ ጉዳት ባደረሰባቸው ወቅቶች እንኳን አካባቢውን ለማድርጎ ያቆየ ህዝብ ነው። የጌዲዮ ህዝብ ህዝቡ ወገኔ አካባቢውም የእኔ አካባቢ ነው ብሎ የተጠጉ ህዝቦች በማቀፍና በባህሉ መሰረት ላለመለየት የቃለ መሐላ ሥርዓት ፈጽሞ ወገኔ ብሎ ተቀብሎ በርጥብ ሳር በመዳበስ ተወላጅነት በመስጠት መድሎና መገለል እንዳይደርስባቸው ያደረገ እያደረገ የቆየ አኩሪ ታሪክ ያለው ህዝብ ነው። ይህ አኩሪ ባህላዊ እሴታችን ባለፈው ሥርዓት በአገራችን በተዘራው መጥፎ የፖለቲካ ትርክት ምክንያት የደበዘዘውን ወንድማማችነትና አንድነት መልሶ ለማጽናት ለጀመርነው የለውጥ ጉዞ ትልቅ ምሳሌና አቅም የሚሆን በመሆኑ ሳይበረዝ ከትውልድ ወደ ትውልድ እንዲሸጋገር ማጠናከር ይኖርባቸዋል። በበዓሉ በመገኘት ቃላቸውን ያሰሙት የባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው ጌዲዮን በመጥቀስ ኢትዮጵያ የተፈጥሮና የሰው ሰራሽ ሀብቶች ጸጋ ባለቤት መሆኗም ተናግሯል። ኢትዮጵያ ለምስራቅ አፍሪካ ተምሳሌት የሆነች ሀገር መሆኗን ጠቅሰው ህዝቦቿም የአኩሪ ታሪክ ባለቤት መሆናቸውን ገልጧል። የገዲኦ ህዝብ አስቸጋሪ መልካ ምድርን አልምቶ የምድር ገነት ያደረገ ህዝብ ነው በማለት አሞካሽተዋል። የዞኑ ህዝብና ባለሀብቶች ይህንን ውብ አካባቢ በማልማት ከዘርፉ ተጠቃሚ መሆን እንዲችሉ ጠንክረው እንዲሰሩም ጥሪያቸውን አቅርበዋል። የህዝብ ለህዝብ ትስስሩን ለማጠናከር እንዲህ አይነቱ ባህላዊ እሴቶቻችን ማሳደግ ይገባናልም ብሏል። የገዲኦ አካባቢ አስቸጋሪውን መልካ ምድር አልምቶ ገነት ያደረገ ታታሪ ህዝብ የሚገኝበት የአገር በቀል ባህላዊ እውቀት ባለቤት የባህላዊ ዳኝነት ማዕከል የትክል ድንጋይ ቅርሶች መገኛ በሰው ሰራሽ ግብዓት ሳይሆን በተፈጥሮ የደለቡ ሰንጋዎች ምድር የምርት ቡና ሀብት ባለጸጋ የሆነና የፍቅር ተምሳሌት የሆነ ታጋሽ ህዝብ የሚገኝበት ነው። ስለሆነም ይህ ይህን ሀብት በሚገባ ተጠንቶና ለምቶ ለአካባቢው ብሎም ለአገር ማህበራዊና ምጣኔ ሀብታዊ አቅም ግንባታ ግብዓት እንዲሆን መስራት ያስፈልጋል። የገዲዎች የዘመን መለወጫ ዳራሮ በዓል ላይ ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች ከአማሮና ከቡርጄ እንዲሁም ከሌሎች ከተማዎች የተጋበዙ እንግዶች የተገኙ ሲሆን ገዴዎች የጨረቃና የከዋከብትን አሰላለፍ በመቁጠር ጠፈርን በመቀመር ወደ አዲስ ዘመን መሻገራቸውን የሚያበስሩት ክብረ በዓል ቁጥራቸው እጅግ የበዛ የብሄሩ ተወላጆች በታደሙበት ዛሬ በዲላ ከተማን ስቴዲየም በድምቀት ተከብሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ጌዲኦ ዞን ዲላም দেি আপনি আপ বগে দি কি দেি আপনি খুবই কি দেি আপ